ለእስትንፋሰከ እስትንፋሰ ላይፍ ምውቅ ጊዜፍና ሰርክ ዘነፈ ገነተ ሕሮያን ደቂቅ ኢየሱስ ክርስቶስ ጠፈሪ ሃይማኖት ወጽድቅ ይተዋሃወሁ ከዋክብት በአየርከ ምጡቅ ወያን መሰበሱ ደመናት ማዕራብ